the voice of America። የዩናይትድ ስቴትስ የኢሚግሬሽን ሕግ ታሪክ ይላል፣ ቀጣዩ ዘገባችን። አሜሪካ ወደ አገሯ የሚመጡ የውጭ አገር ሰዎች ላይ ገደብ ስታደርግ የመጀመሪያ ጊዜዋ አይደለም። ታዲያ በዜግነታቸው እየለየች አትምጡብኝ ብላ ታውቃለች እንዴ? እንዴታ! ይላል የቪዮዋ ኬሊ ጄን ኬሊ ያጠናቀረችው ዘገባ፣ ቆንጅት አየት ታቀርባለች። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት የፈረሟቸው የኢሚግሬሽን ማስፈጸሚያ ትዕዛዞች በቅርብ ዘመናት የአሜሪካ ታሪክ እንዲህ ያለ መመሪያ ሲወጣ የመጀመሪያ ሊሆን ይችላል። ዩናይትድ ስቴትስ በምትቀበላቸው የውጭ ሀገር ሰዎች ላይ ገደብ ስትጥል ግን ይህ የመጀመሪያ ጊዜ አይደለም። እንደ አውሮፓውያን አቆጣጠር በ1789 ዓ.ም የተደነገገው የዩናይትድ ስቴትስ ሕገ መንግስት የኢሚግሬሽን ሕግን ሙሉ ስልጣን ለሀገሪቱ ምክር ቤት ሰጥቷል። ፕሬዚደንቱ ደግሞ ሕጎቹም በመመሪያዎች አማካይነት እየተቆጣጠረ ያስፈጽማል ይላሉ፣ ዘ ወርድስ ዊ ሊቭ ባይ በሚል ርዕስ ስለ ሕገ መንግስቱ የሚያወሳ መጽሐፍ የደረሱት የህግ ምሁሯ ሊንዳ ሞንክ። በመጀመሪያዎቹ የአንድ መቶ ዓመታት የአሜሪካ ታሪክ ታዲያ ኮንግሬሱ በኢሚግሬሽን ህጉ ላይ በፌዴራሉ መንግስት ደረጃ ገደብ የሚጥል ደንብ አውጥቶ አያውቅም። ብዛት ያላቸው የአይርላንድና የጀርመን ተወላጆች ወደ ዩናይትድ ስቴትስ ፈልሰው የሰፈሩትም በእነኛ አመታት ውስጥ ነው። ብዙዎች የቻይና ተወላጆችም በሺ ስምንት መቶ ስልሳዎቹ አመታት በባቡር መስመር ዝርጋታ አስራ በወዛደርነት ሊሰማሩ መጥተው እዚሁ ቀሩ። ታዲያ የአገሬው ተወላጆች አሜሪካኖች መጤ በብዛት መስፈሩን አልወደዱትም ነበር። አንድም የብዙዎቹን ከአየርላንድና ከጀርመን የፈለሱ መጤዎች የካቶሊክ ክርስትና እምነት ባለመውደድ ሲሆን እስያውያኑ ደግሞ ወንጀለኞች፣ ሴተኛ አዳሪዎች ወይም ደግሞ ስራችንን ሊሻሙ የመጡ ናቸው ብለው ይጠሏቸው ነበረ። እናም የዩናይትድ ስቴትስ ኮንግረስ በሺ ስምንት መቶዎቹ መጨረሻ አመታት ለመጀመሪያ ጊዜ ከውጭ ሀገር የሚፈልሱ ሰዎችን ቁጥር የሚቀንስ ህግ አወጣ። ህጉ በተለይ እስያውያኑ መጤዎች ላይ እያነጣጠረ ነበር። ደ ፔጅ አክት ና ደ ቻይኒዝ ኤክስክሉዥን አክት በተባሉት ደንቦች በብዛት ቻይናውያን ሴቶችና ወዛድሮች እንዳይገቡ ይከለከሉ ጀመር። በሀያኛው ምዕት አመት የዩናይትድ ስቴትስ ፌዴራል መንግስት በሩን ለውጭ ሀገር ሰዎች ይበልጡን ከፈተ። እነሆም መቀበያ በሩን የኒውዮርኳን ኤሊስ አይላንድ ደሴት አድርጎ ቤት ለእንግዳ ይል ጀመር። በተለይ ከጣሊያን እና ከምስራቅ አውሮፓ እጅግ ብዙ ስደተኞች መጡ። ብዙዎቹ አዲሶቹ መጤዎች ታዲያ ያልተማሩና ድሆች ነበሩ። አሁንም አንዳንድ አሜሪካውያን ያልተማርና ድሃ የሚጎርፍብን ለምንድነው ሲሉ ማጎምረም ጀመሩ። ኢሚግሬሽን ሬስትሪክሽን ሊግ የኢሚግሬሽን ተቆጣጣሪ ማህበር የሚል ቡድን ተቋቁሞም ወደ አሜሪካ የሚመጣ ፈላሽ ማንበብ የሚችል መሆን አለበት ሲሉ ለዩናይትድ ስቴትስ ምክር ቤት የአቤቱታ ደብዳቤ አስፈርመው አስገቡ። ፕሬዚዳንት ግሮቨር ክሊቭላንድና ፕሬዚዳንት ውድሩ ዊልሰን ጥያቄውን ተቃወሙ። በ1917 ዓ.ም ታዲያ ፕሬዚዳንት ዊልሰን ቢቃወሙትም ምክር ቤቱ ጥያቄውን ተቀብሎ አጸደቀው። እናም ወደ አሜሪካ መጥቶ ለመኖር የሚፈልግ ሰው የንባብ ፈተና ማለፍ የግድ እንዲሆን ተወሰነ። በ1920ዎቹ ደግሞ የኢሚግሬሽን ቁጥጥሩ ፖሊሲ ይበልጡን እየጠበቀ ሄደ። ከሁሉም ጥብቁ የ1924ቱ ድንጋጌ ነበር። አሜሪካ የምትቀበላቸውን አጠቃላይ የውጭ ሀገር ዜጎች ቁጥር ከመገደቡም ሌላ በአገር በአገር እየለየ ኮታ መደበ። በዚያ ድንጋጌ ከምስራቅ አውሮፓና ከአፍሪካ የሚመጡ ፍልሰተኞች ቁጥር እጅጉን የተቀነሰ ሲሆን ከእስያ ደግሞ ከጃፓኖችና ከፊሊፒንስ በስተቀር ያንድም የሌላ አገር ተወላጅ እንዳይመጣ ተከልክሎ ነበር። በዚያ ድንጋጌ ለእንግሊዛውያንና ለምዕራብ አውሮፓ ሀገሮች ሰዎች የሚሰጠው የመግቢያ ቪዛ ቁጥር ጨምሮ እንደነበረ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የታሪክ ገጽ ላይ ያለው መረጃ ያመለክታል። ከዚያ በኋላ ነው አብይ የሆነ የኢሚግሬሽን ፖሊሲ ለውጥ የተደረገው በ 1940 ዎቹ ና 50 ዎቹ ዩናይትድ ስቴትስ ባደረገችው መለስተኛ የኢሚግሬሽን ፖሊሲ ለውጥ የምትቀበላቸው መጤዎች ቁጥርና የዜግነታቸው ስብጥርም በጥቂቱም ቢሆን ጨመረ። በ ሺ ዘጠኝ መቶ ስልሳ አምስት አመተ ምህረት ነው ከፍተኛ የሆነ የፖሊሲ ለውጥ የተካሄደው በከፊል በወቅቱ በነበረው በሲቪል መብቶች ንቅናቄው ግፊት ጭምር የዩናይት ስቴትስ ምክር ቤት የኢሚግሬሽንና ዜግነት ጉዳይ የተባለውን ድንጋጌ አጸደቀ። የወቅቱ ፕሬዚዳንት ሊንደን ጆንሰንም ፈረሙበት። በዚያ ድንጋጌ ዜግነትን መሰረት ያደረገ የኮታ ምደባ አሰራር ተሰረዘ። ዩናይትድ ስቴትስ ውስጥ የሚኖር የቤተሰብ አባል ያላቸው የውጭ አገር ሰዎችም ቅድሚያ እንዲያገኙ፣ እንዲሁም ከሁከትና ከውጊያ ለሚሸሹ ስደተኞች አሜሪካ ከለላ እንደምትሰጥ ተወሰነ። ታዲያ ያ ድንጋጌ አንዳንዶቹን የቀደሙትን ገደቦች እንዳሉ ያቆየ ቢሆንም ስደተኞች የሚነሱባቸው ሀገሮች ወይም የዜግነታቸው ስብጥር በከፍተኛ ደረጃ ተቀያይሮ ነበር። ቀደም ብሎ ከምዕራብ አውሮፓ በነበረው ፋንታ በሀያኛው መቶ ዓመት መገባደጃ በብዛት ይፈልሱ የነበረው ከሜክሲኮ፣ ከፊሊፒንስ፣ ከኮሪያ፣ ከዶሚኒካን ሪፑብሊክ፣ ከኩባና ከህንድ እንዲሁም ከቪየትናም ሆኖ ነበር። የአሁኑ የፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን ገደብ ትዕዛዝስ የማያሚ ዩኒቨርስቲ የህግ ትምህርት ቤት መምህሩ ኩናል ፓርከር እንደሚያስረዱት የ1965ቱ ህግ ነው በኢሚግሬሽን ፖሊሲ የነበረውን ግልጽ ያለ አድለው ያከተመው። ሜኪንግ ፎሬነርስ ኢሚግሬሽን ኤንድ ሲቲዝንሽፕ ሎስ ኢን አሜሪካ የመጤዎች ስሪት የኢሚግሬሽንና የዜግነት ህግ በአሜሪካ የተባለው መጽሐፍ ደራሲ ኩናል ፓርከር የፕሬዝዳንት ዶናልድ ትራምፕን የኢሚግሬሽን ማስፈጸሚያ ትእዛዝ የሚቃወሙት ወገኖች ምናልባት ከ1965ቱ ህግ ጀምሮ ከኖረው አሰራር ጋር ተጻራሪ አድርገው ስለሚያዩት ሊሆን ይችላል ይላሉ። የሚስተር ትራምፕ ትእዛዝ የሚበዛው ህዝባቸው ሙስሊም ከሆነ ሰባት አገሮች ስደተኛም ይሁን ሌላ እንዳይገባ ይከለክላል። ኢራን፣ ሶማሊያ፣ ኢራቅ፣ ሱዳን፣ የመን፣ ሶሪያና ሊቢያ ናቸው። እነዚህ አገሮች ተቃዋሚዎች ይህ የሚስተር ትራምፕ ትዕዛዝ ሙስሊሞችን ለይቶ አድሎ የሚፈጽምባቸውና የአሜሪካን የስደተኛ ተቀባይነት ታሪክ የሚጻረር ነው በማለት ይኮንኗቸዋል። ፕሮፌሰር ፓርከር ግን የሚስተር ትራምፕን እርምጃ ህገ ወጥ ነው ማለት ትክክል እንዳልሆነ በመግለጽ ያስጠነቅቃሉ እንዴት ቢባል የዩናይትድ ስቴትስ ታሪክ እንደሚያሳየው ይላሉ ጠቅላይ ፍርድ ቤቱ ለፕሬዝደንቱና ለምክር ቤቱ የኢሚግሬሽን አፈጻጸምን እንዲቆጣጠሩ ጠቀም ያለ ስልጣን ስለሚሰጥ እንደሆነ ነው ፕሮፌሰሩ የሚያስረዱት ፕሬዚዳንት ኦባማም ቢሆኑ ይላሉ ፕሮፌሰር ፓርከር ፕሬዚዳንት ኦባማም ቢሆኑ ኢሚግሬሽንን የሚመለከት አስፈጻሚ ትዕዛዝ አውጥተው ነበር ያ ትእዛዝ ታዲያ ይልቁንም አሜሪካ የተወለዱ ልጆች ያሏቸውን ነገር ግን ህጋዊ የመኖሪያ ፈቃዱ የሌላቸው የውጭ አገር ተወላጅ የሆኑ ቤተሰቦች እንዳይባረሩ ጥበቃ ለማድረግ የታለመ ነው። አንድ መታወቅ ያለበት ጉዳይ ደግሞ ህጋዊም ሆኖ ብዙ ችግር ያለው ሊሆንም ይችላል ይላሉ ፕሮፌሰሩ። የሆነ ሆኖ ሁለቱም ፕሮፌሰር ፓርከርም የህግ ምሁሯ ሊንዳ ሞንክም የሚጠቁሙት የሀገሪቱ ህገ መንግስት የፕሬዝደንቱም ሆኑ ምክር ቤቱ የኢሚግሬሽን አሰራርን ሲቆጣጠሩ ማክበር የሚገባቸው ደንቦች ያሉ መሆኑን ነው። ያ ደንብ አድሎ እንዳይፈጸም ለመከላከል የታቀደ ነው። እነዚህ ተግባራት ፍትሐዊ በሆነ መንገድ መከናወን አለባቸው ብሎ የሀገሪቱ ከፍተኛው ህግ ደንግጎ አስቀምጦታል ብለዋል የህግ ምሁሯ ሊንዳ ሞንክ።